ባንግላዴሽ ውስጥ የሚገኘው ትልቁ የእስልምና ፓርቲ መሪ በጦር ወንጀለኛነት የተላለፈባቸውን የሞት ፍርድ የአገሪቱ ጠቅላይ ሚኒስቴር ዛሬ ረቡዕ እንዳጸናው ተገልጧል። አክራሪውን ጀማአት ኢስላም ፓርቲ ይመሩ የነበሩት የቀድሞ ካቢኔ አባል የነበሩት ሞቲውር ራህማን ኒዛሚ ያቀረቡት ይግባኝ ውድቅ የተደረገው በአንድ ፍርድ ሸንጎ ላይ በተሰየሙ የዳኞች ቡድን መሆኑም ታውቋል። ኒዛሚ ባንግላዴሽ ከፓኪስታን ጋር እንደ አውሮፓ አቆጣጠር በ1971 ባካሄዳቸው የነጻነቱ ውጊያ ወቅት የነበራቸውን ስልጣን መከታ በማድረግ በፈጸሙት የጅምላ ግድያ፣ ልዩ ልዩ ወከባ አስገድዶ መድፈር እና በንብረት ማውደም ወንጀሎች የተከሰሱት እንደ አውሮፓውያን ዘመን አቆጣጠር ባለፈው ዓመት ጥር ወር 2014 ላይ ነበር።